We for fun, but The voice of America. the you, Radio የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። እሁድ ነሐሴ 17 2012 ዓ ም ጤና ይስጥልን እንደምናምሽታችኋል። የተከበራችሁ አድማጮች አስተናጋጃችሁ ቆንጂ ይታየ ነኝ። ፕሮግራሙን ብርሃን ኃይሉ ትመራለች። በዓለም ዜና እንጀምርና ባሉላ ከበደ እየተዘጋጀ የሚቀርበው የራዲዮ መጽሔት ይከተላል። ዛሬ አብላጫው የፕሮግራሙ ቅንብር ከዚህ ቀደም ከቀረቡ ፕሮግራሞች ውስጥ የተመረጡ ዝግጅቶች ይሆናሉ። አንደኛው ጠበቅ ባለ የአገር ጉዳይ ዙሪያ ያተኮረ ሌላኛው ደግሞ ዘና ያደርጋችሁ ዘንድ ታስቦ ለዕለቱ የተመረጠ ነው። ከአዲስ አበባ ንጉሴ አክሊሉ የሚያሰናዳውን የራዲዮ መጽሔት ዝግጅትም ይዟል። ንጉሴ በታሪክ ማስታወሻው አርባ ዓመታት ወደ ራቀ ጊዜና ቦታም ይዞን ይሄዳል። ከቁም ነገሩ እንደምትቋደሱ ዘና እንደምትሉም ተስፋ እናደርጋለን። በቅድሚያ ወደ ሰዓቱ የዓለም ዜና እንሂድ። መልካም ምሽት። እናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ሱዳን ዳርፉር ላይ ተፈጸመ በተባለው የጦርነት ወንጀል የተከሰሱትን ለዓለም አቀፍ የወንጀል ችሎት ስለማስረከብ ጉዳይ ከችሎት ጋር ለመተባበር ዝግጁ ናት ሲሉ የሀገሪቱ ጠቅላይ ሚኒስትር ትላንት ተናግረዋል። የተከሰሱት ሰዎች ስም ዝርዝር ከስልጣን የተወገዱትን ፕሬዚደንት ኦመር አልባሽርን ያካትታል። ባለፈው ዓመት በህዝባዊ አመፅ ከስልጣን ተወግደው ካርቱም ውስጥ በእስር የሚገኙት አልባሽር ዳርፉር ውስጥ የጦርነት ወንጀል ፍጅትና በስብና ላይ ወንጀል ፈጽሟል በሚል በዓለም አቀፍ የወንጀል ችሎት እንደሚፈለጉ ይታወቃል። ዳርፉር ውስጥ በተካሄደው ግጭት በሶስት መቶ ሺህ የሚገመቱ ሰዎች አልቀዋል። የሱዳን መንግስት አምስቱን ተጠርጣሪዎች ለዓለም አቀፉ ችሎት ለማቅረብ ባለፈው የካቴት ወር ከአማጽያን ጋር የተስማማ ቢሆንም ጠቅላይ ሚኒስትር አብደላ ሃምዶክ እስካሁን ባለው ጊዜ በይፋ ሳይናገሩ ቆይተዋል። መንግስቱ በጦርነት ወንጀል እና በስብና ላይ ወንጀል በመፈጸም የተከሰሱትን ለዓለም አቀፉ ችሎት በማስረከብ ተግባር ለመተባበር ሙሉ በሙሉ ዝግጁ መሆኑን ደግም ይናገራሉ ብለዋል ሀምዶክ በቴሌቪዥን ባደረጉት ንግግር። በቀድሞው የናይጀሪያ መሪ ጉድላክ ጆናታን የሚመሩት የምዕራብ አፍሪካ ልዑካን ትላንት ሌሊት በማሊ መዲና በማኮ መፈንቅለ መንግስት ካካሄዱት ወታደሮች ጋር ተገናኝተው ከተነጋገሩ በኋላ ብሩህ ተስፋ እንዳላቸው ገልጸዋል። ወታደሮቹ በያዝነው ሳምንት የሀገሪቱ ፕሬዚደንት ቡባካር ኬይታ ከስልጣን እንዲወርዱና መንግስታቸውን እንዲበትኑ ማስገደዳቸው የሚታወቅ ነው። አዣንስ ፍራንስ ፕሬስ የዜና አገልግሎት በዘገበው መሰረት ቃለ መጠይቆቹ በጥሩ ሁኔታ እየተካሄዱ ነው ሲሉ ጆናታን ትላንት ማታ ተናግረዋል። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኢኮዋስ መልእክተኞች ከስልጣን ከተወገዱት ፕሬዚደንትና በወታደሮቹ ከተያዙት ሌሎች የመንግሥትና ወታደራዊ ባለሥልጣኖች ጋርም እንደተነጋገሩ ታውቋል። ፕሬዚደንት ከይታን አይተናቸዋል፣ በጥሩ ሁኔታ ላይ ነው ያሉት ሲሉ ጆናታን መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። የወታደሮቹ ቃል አቀባይ እስማኤል ዋጉም ንግግሮቹ በጥሩ ሁኔታ እየተካሄዱ ነው ከሚለው ጋር መስማማታቸው ተገልጿል። መልእክተኞቹ ማሊ የሄዱት በብዙ ሺዎች የሚቆጠሩ የሀገሪቱ ተወላጆች መፈንቅለ መንግስት ያካሄዱትን ወታደሮች ለመደገፍ ሰልፍ <ikke> ባደረጉበት ማግስት ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በኮንጎ ዲሞክራሲያዊ ሪፑብሊክ ምዕራባዊ ክፍል በሚገኘው ኢኳተር ክፍለ ሀገር ባለው በቀላሉ በማይደረስበት ጥቅጥቅ ያለ ደን አካባቢ የኢቦላ ቫይረስ ወረርሽኝ በፍጥነት መዛመት እንዳሳሰበው የዓለም የጤና ድርጅት ገልጿል። በሀገሪቱ ከአንድ መቶ ቀናት ባነሰ ጊዜ ውስጥ አንድ መቶ የሚሆኑ ሰዎች በኢቦላ እንደተያዙ የጤና ባለስልጣኖች ጠቁመዋል። ከነሱም 43 ሰዎች እንደሞቱ ታውቋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ነው። የህመም ስሜቱ ከተጀመረ በአምስት ቀናት ዘግይቶ እየታወቀ መሆኑ እንዳሳሰባቸው ገልጸዋል። በኢቦላ የተያዙ በሽተኞች ቶሎ ህክምና ካላገኙ በስተቀር ከሞት የሚተርፉበት እድል የጠበበ መሆኑን ጠቁመዋል። ስለ ቫይረሱ ሳይታወቅ በህብረተሰቡ ሊስፋፋ እንደሚችልም አስገንዝበዋል። ጉዳዩ በባሰ የተወሳሰበው የጤና ሰራተኞች አድማ በመምታታቸው እንደሆነ ይህም ክትባትንና ደህንነትን ጠብቆ የሞቱትን መቅበር በመሳሰሉት ላይ ጉዳት እያደረሰ መሆኑን ዋናው ስራ አስኪያጅ ዶክተር ቴድሮስ አድሓኖም ተናግረዋል። በመጨረሻም የኮሮና ቫይረስን መዛመት ለመቆጣጠር ሲባል ከ12 ዓመት ዕድሜ በላይ የሆኑት ልጆች የአፍና የአፍንጫ መሸፈኛ ጭንብል ማድረግ እንዳለባቸው ከስድስት እስከ 11 ዓመት ዕድሜ ክልል ውስጥ ያሉት ልጆች ደግሞ እንደ አስፈላጊነቱ ጭምብል እንዲያደርጉ ዓለም አቀፍ የጤና ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት መመሪያ አውጥተዋል። ትልቅ ያሉት ልጆች ከትንሾቹ ይልቅ ቫይረሱን ሊያስተላልፉ እንደሚችሉ ሁለቱ ድርጅቶች አስገንዝበዋል። ሁሉም ልጆች ምን ያህል ቫይረሱን ሊያስተላልፉ እንደሚችሉ ለመረዳት ጥናት ማካሄድ እንደሚያስፈልግም ሁለቱ ድርጅቶች ገልጸዋል። ከአምስት ዓመት ዕድሜ በታች የሆኑት ልጆች ጭንብል ማድረግ አያስፈልጋቸውም ብለዋል። የዓለም የጤና ድርጅትና የህፃናት መርጃ ድርጅት የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ በኮሮና ቫይረስ የተያዙት ሰዎች ብዛት ከ23 ሚሊዮን በላይ ደርሷል። ለህልፈት የተዳረጉት ደግሞ ትላንት 800 ሺህ ደፍነዋል። በዩናይትድ ስቴትስ ከአምስት ነጥብ ስድስት ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ከ176 ሺህ በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። የዓለም ዜናቹን አደመጥን። የእሁድ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች በራዲዮ መጽሔት ካሉላ ከበደ ጋር መልካም ቆይታ። ስሜት ተቅዞ የሚይዝ ብርቱ ሐዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሐዘን ደግሞ የሀገር ሲሆን እጅግም ይበረታል፣ ሀገርም ይታመማል። ለመሆኑ እንዲህ ያለው ሐዘን የፈጠረው የሕመም ስሜት እንዴት ይታከማል? አመዛዛኝ ድምፆች የተከታታይ ፕሮግራሙ ርዕስ ነው። ከሀዘንና ከቁጣው ባሻገር በሚዛንና በአርቆ አሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር በአስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከተለው ብርቱ ሀዘን በአንድ ወገን፣ የዛሬም የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው የችግሮችን መንስኤዎችም ሆነ ፈውስን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደርዝ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ እያለን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ከአሳዛኝ ሁኔታዎችን ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለ ምልልስ የወትሮ አይነት ስላልሆነ ያን መንፈስ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን አድማጮቻችን ከምንነጋገርበት ጉዳይ ውጭ ብርቀው እንዳይወሰዱ። ሶስታችሁም ለአሜሪካ ድምፅ ራዲዮ እንግዳ አይደላችሁም። በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከጠቆምኩት ከኢትዮጵያ ወቅታዊ ሁኔታ እስኪ በመጠኑ ስለ ራሳችሁ ነገሩን ማንነታችሁ ጀምሮ ማንነት ብዙ ድርብርብ ነው። እንደው ለዚህ ፕሮግራም በሚስማማ መልኩ ተሩቅ ልጅ ጀምረ አቶ ሙሉጌታ ሙጌታ ማረጋዊ ይባላለ እኔ መቀደት በልጀን ያደግኩት መቀለን አንደኛ ደረጃ እና ሁለተኛ ደረጃ የተማርኩት አጼ ዮሐንስ ትምህርት ቤት ይባላል እዛ ሁለተኛ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ ዩኒቨርሲቲ መጀመሪያ ገብቼ ፍልስፍና ነበር የተማርኩት ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ህግ ትምህርት ቤት ገብቼ ህግ ተምሬያለሁ ከዛ ወደ አሜሪካ ሄጄ እዛ ተምሬ ጠበቃ ሁ ለ20 ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከአራት ዓመት በፊት ኢትዮጵያ ተመልሸ አሁን ኢትዮጵያ ውስጥ ህግ ትምህርት ቤት ህግ አስተምራለሁ። ማንነታችሁ ብለ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ለምሳሌ ብሔር፣ ብሔረሰብ ህዝብ አይነት ከሆነ እኔ እንዳልኩ መቀሌ ትወልጅ ያደረኩት የመቀሌ ልጅ ነኝ። ወላጆቼ ሁለቱም አባቴና እናቴ ትግርኛ ነው የሚያወሩት። ስለዚህ ነው የትግራይ ልጅ ነኝ። ቤተሰቦቼም የትግራይ ልጆች ነበሩ። ኦፍኮርስ የልማ እና ራሴን እንዴት ነው የማየው ብለ ከጠየቀኝ ትውልዴ ትግራይ ነው። ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድግ እንዴት ነው ያደግኩት የትግራይ ልጅ መሆኔ ጊቭን ነው፣ የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው ትግርኛ ማህበረሰብ ውስጥ ነው ያለው ያው መቀሌ ማለት ነው። ግን ትምህርት ቤት ሄደ አማርኛ ትማራለህ፣ እንግሊዝኛ ትማራለህ፣ በአማርኛ ታወራለህ። ትምህርት ቤት እኔ ሳልክ ልዩነት የሚባል ነገር ቆልሞ መሳም ነበር። ከመቀሌ ውጭ ያለው ወይም አጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር ህዝብ አርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል ትግርኛ የሚናገር ባንድ በኩል። ትግርኛ ማይናገር ሌላ ቋንቋ የሚናገር ደግሞ በሌላ በኩል አይነት ነው። ግን ትምህርት ቤት የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው። ኢትዮጵያ ለምለም ናት። ኢትዮጵያ ታሪካዊ ናት። ኢትዮጵያ ጀግና ናት። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ እያልን ነው ያደገው። ገና ከህፃነት ጀምሮ ስለማላቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ ነው እነ ሐዋሳም እየተወሩልኝ ነው ያደኩት። እነ ሲዳሞ ማማላቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሃይቆች ኢትዮጵያን ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተ ያደግነው። አይ ቲንክ እሱ ነገር አሁንም አልለቃቀኝም። ያው በዚሁ እየቀጠልክ ያለው ይመስለኛል። እና ማንነት ምንድን ነው ብትለኝ ኦሎዚ አባብ ነው። እኔ ለብሔር ና አስተማሪ ነኝ። እኔ ማውራት ወዳለሁ፣ ማንበብ ወዳለሁ። የዛ ሁሉ ኮምቢኔሽን ነኝ። ያው ነው እኔ ትውልድ አዲስ አበባ ነው። እየተማርኩትም በዛ በአዲስ አበባ ነው መድኃኒዓለም ትምህርት ቤት university. the and corporate management, general manager, corporation, we corporation. And as you know very the as you come at home, we to get ራሴን በጣም አክቲቭም ባልል ብዙ አስተዋጽኦ ሳረ ይቻለ የኔ የትውልድ አመጣጤ ብዙ ሄሮችና ሃይማኖቶች ጋር የተያያዘ በአንድ በኩል ወላጆቼ ሸዋ ናቸው፣ የሸዋ አማራ አማርኛ ተናጋሪ፣ ግማሹ ደግሞ ወገኔ ወሎዬ ነው። ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሴት ሁለቱንም እዛው ሩዋንድ ላይ ጎረቤት ሆኖ ነው ማገኘት የሚጠይቃቸው እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደር ይሄ ልዩነት ባለበት ድባብ ውስጥ አድ የሚያቀት መለየት በማይቻልበት ድባብ ውስጥ ገሌ ንፌ ነው፣ ገሌ ክርስቲያን ነው፣ ገሌ እስላም ነው። ቤታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ይታረድላቸዋል ይባላቸዋል። ከበላም በኋላ ተደበላቀን ስንስቅ ስንጫወት ማምሸጥ ነው። የተማርኩበት ወንጌል ትምህርት ቤት ሲሆን ሁሉ ዘር ያለበት አዳሪ ትምህርት ቤት እና ጓደኞቼ፣ እኔ ይሄ ኤርትራዊ ነው ይሄ ትግሬ ማለት የሚባል ነገር አልነበረም። ወደኋላ ላይ ብቅ ብቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ብቅናጅ በኋላ የኢትዮጵያለት ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበረው። እና እኔም በሚመለከት ምንም የዘር ሃይማኖት መነፅር የለኝም። አንድ መነፅር ኢትዮጵያ። አመሰግናለው። ጋበስከኝ ፕሮግራም ላይ ደረጀ ደምስ ይባላለው። ማንነታችሁን ግለጹ ነው ያልከው። እና ማነኝ ማንነት መግለጽ አሁን ትንሽ ቀላል አይደለም። ቶም ሉጌታ እና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ። ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው። አባቴ ደምስቴ ቡልቶ ይባላል በኢትዮጵያ ጦር ሰራዊት ውስጥ ለሰላሳ ሰባት አመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው። እንዲሁም እናቴ ወይዘሮ አስቴር አዳሙ፣ ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው። አዲስ አበባ ልጅ ሆኜ ያደግኩት ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ። ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ። ብዙውን ጊዜ ግን ሀረር፣ አዋሳ፣ ትግራይም አንዴ ለመሄድ እድል አግኝቼ ነበር። ባሌ፣ የተለያዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር። ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ገቨርንመንት ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ። በህግ ጠበቃነት ለሀያ ሦስት ዓመት በማሳቹሴትስ ክፍለ ሀገር የሰራው ነው ያለሁት። ባለፉት አስር አመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ተከታታይ ትምህርት ከሚሰጡት ውስጥ ፋከልቲ ውስጥ ሆኜ በማሰልጠን እሰራለሁ። ከመደበኛ ስራ አባቴ የኦሮሞ ብሄር ተወላጅ ነው። ብዙ ወንድምና እህቶች ነበሩት። በጣም ከትልቅ ቤተሰብ ነው የመጣው። ሆለታ አካባቢ ነው አያቴ ቤት እና ስናድግ እናቴ አማራ ብትሆንም ኦሮሞ ብዙ ጊዜ ኢትዮጵያ በአባት ነው ። ያኔ ብሔር ምንድን ነው የሚባል ጥያቄ አልነበረም። ዘር ምንድን ነው ስትባል እና ኦሮሞ ነው እና የአያቴ ስም ደግሞ ቡልቶ ስለነበር ተማሪው በሙሉ በኦሮሞነት ሲወስዳው አንዳንድ ጓደኞች እንደ ቀልድ ቡልቶ ነው በጣም የሚቀርቡ ማለት ነው። ልጆነን እናጠና ነበረ የዘር ግንዳችን ለምሳሌ እስከ አስራ አራት ቤት ያስቆጥሩን ነበረ። እኔ አባት ደምሴ ቡልቶ ኤጀርሳ ገመዳ ቦሶ ኡላ ጫንጮ አና ጀማ ወሌንሶ ቦርጬ ኡፍቲ አዳ በርጋ ድረስ ይሄዳል። ቅማያቶቼ ናቸው። እናቴ መንዝና ጎንደር ናቸው ወላጆቿ። እናቴ ኦሮምኛም ትናገራለች። ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ እና ኦሮሞነት በኩራት እየተናገርኩ ያደግኩበት ሲሆን፣ ምንድና አንተ ማን ነህ ስባል ነው ኢትዮጵያ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው። አሁንም ከምንም በላይ ኢትዮጵያ አባቴም በተለያየ ጊዜ ለብሔሮች እኩልነት በሁሉም የተለያየ አመለካከት ይሰጥ ነበር። አንዱ ከአንዱ ይበልጣል ወይም የበለጠ መብት ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው እኔም ይዤ ያለ። በጣም አመሰግናለሁ፣ እንደዚህ ዘርዘር አድርጋችን እንድትተዋወቁ ማድረጋችን መግቢያ ላይ ጠቁም ያለው ተመልካቾቻችን አድማጮቻችን፣ የሚነሱት ቅብ ነገሮች ስለ ህይወት በመሆናቸው በቀላሉ ከራሳቸው ጋር እንዲያዛምዱ አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጣሚ የሚያያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል። ወደ ዝርዝር ጉዳዮቻችን እንዘልቃለን። ይህ ከቅርብ ሳምንታት በፊት የተከሰተ ድንገት አሁን ለምንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል። በብዙ ዜናዎች፣ በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን የምናነሳው ወጣት ድምፃዊ ሀጫሉ ሁንዴሳ ህገወጥ ግድያ የፈጠረው ስሜት ማን እንደገደለው፣ ለምን እንደተገደለ፣ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል። የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያዩ አካባቢዎች መከሰቱን እና ይፋ የመንግስት ሀዞች እስከ አንድ መቶ ስልሳ ስድስት ሰዎች መገደላቸውን ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ። ከአንድ ሺህ በላይ መኖሪያ ቤቶች መቃጠላቸውን፣ ሁለት መቶ አርባ ተሽከርካሪዎች መቃጠላቸውን፣ ከአስር ሺህ በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ ደግሞ አሳዛኝና እንደ ማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል ራሳችንን መልሰን እንድንመለከት የሚያስገድዱ ናቸውና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች የተለያዩ ጥያቄዎች የተለያዩ ሀሳቦችና እምነት ምናልባትም የኢትዮጵያን የወደፊት ወደፊት አቅጣጫ እንደ አገር ራሱ ላንስማማ እንችላለን። የተለያዩ ሀሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነው እና አቶ ሙልጌታ እርሶ ጋር ልምጣ። ድንገቱም ሲከሰት ከእኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበሩት እገምታለሁ። እ ልክ እንዳልከው ጥያቄው ከባድ ነው። የሚመስለኝም ለመናገር እንዴት እዚህ ደረሰ፣ ለምን እንደዚህ ሆነ ለሚለው ጥያቄ እኔ ሁለት ነገሮች ግምት ውስጥ መግባት አለባቸው ይመስለኛል። መጀመሪያ የተለያዩ ኢትዮጵያ መሪዎች አንድ ሊያረጉን ጥረት አድርገዋል። አንድ ሊያደርጉ ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአፄ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። ኢትዮጵያን አንድ የማድረግ ማለት እስከ ተወሰነ ደረጃ ሄደና ሳይጠናቀቅ አንድ ሳንሆን ማለት ነው እና ኢህአዴግ ምንድን ነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እና እስኪዳት እንዴት ነው ያ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው ምላሽ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው እና ያ ኢትዮጵያን አንድ ለማድረግ የተደረገው ጥረት የፈጠረው የእኛ ግንዛቤ የተለያየ እንዲሆን አደረገው። እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለው ይመስላል። ምን ማለት ነው? እነዚህ ነገስታቶች እና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው የሚገባል። ግማሾቻችን እናደንቀዋለን፣ በጣም ጥሩ ሙከራ ነው፣ ጥሩ ታሪክ ነው፣ ኢትዮጵያን ለማድረግ የተደረገ ጥረት ነው፣ ኢትዮጵያ አንድ ነች ብለን እናስባለን። ሌሎቻችን ደግሞ የለም፣ ታሪካችን ጥሩ ሊስተካከል አለበት። በጣም ሶስተኛ ወገን ደግሞ ችግሩን አቃለን፣ ጥሩ ነገሩን ይዘን እንቀጥል የሚልም አለ። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥበብ ስንችል እያሰፋ ነው እያሰፋ ነው ሄደው እንፈጠረ የአደጎች ስልጣን ላይ ሲመጡ በሱ ላይ የተቃኘ ልዩነታችን ላይ ሁለት የሚያተኩር አይነት አካሄድ ይሻላል በሚል አዲስ ሕገ መንግስትና አዲስ ስርዓት ቀረጾ ሰው በቋንቋው ተተምኖ በቋንቋው ክልል ተሰብቶለት ቋንቋው እንዲያዳበር ልዩነቱ እንዲያጠናክር ከተደረገ የቻለች ኢትዮጵያ ልትፈጠር ችላለች። ሁሉም ብሄር ብሄረሰቦች እኩል ከሆኑ እኩል ካደጉ በፈቃደኝነት ላይ የተመሰረተ አንድነት ይፈጠራል የሚል እልም ነበራቸው። ኦፍኮርስ እሱን ሲገባኝ፣ በተለይ አሁን ያው በቂ ማስረጃ አለን። አሁን ቲዮሪ አይደለም ጽንሰ ሀሳብ አለን። ካሁን በኋላ የምናሳየው ነገር አለ። ይኸው አሁን እየተናገርንበት ያለ ነው። በቋንቋችን በባህላችን እንድንከለል የተደረገ ነው። ይህው አሁን ያ የዘራ ነውና ያ ኮትኩተን ያሳደግ ነው። ይሄው አሁን እዚህ ደረሰ ማለት ነው። እና አንዱ ብሄር ሌላውን ብሄር አባል በጥርጣሬና ከዛም አልፎ በጥላቻ ከዛም አልፎ ጥራሽ መኖር አትችልም ሁላ ብሎ ጉዳት እስከማድረስ ድረስ ደረሰበት ጊዜ ደረስን ማለት ነው። ስለዚህ ሁለት ነው ምክንያቱ ብዬ ነው የማስበው። አንዱ ታሪካችን ላይ ያለን አመለካከት ተፈጠረው፣ ሁለተኛው ደግሞ በኢህአዴጎች ኢንስቲቱሽናላይዝ ተቋማዊ መልክ ይዘው በህግ ታውቆ አንተ ትግሬ ብቻ አማራ ነህ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲገበዝዝና የክልል ብሔርተኝነት በጣም እንዲጠናከር በመደረጉ በኢህአደግ የተፈጠሩ ልጆች ኢህአደግ የተሰጣቸው ብቻ ነው የሚያውቁት። ማለት እኛ የሰጣ ድረኝ ነ እና ሰራቸው ይኸው በዚህ እኛ የሰራ ነው ስህተት፣ እኛ ጄኔሬሽን የፈጠረው ስህተት ውጤት ነው ነው የማስበው። አመሰግናለሁ። አቶ ደረጀ እና አቶ ይልማም በየበኩላችሁ እዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ። አቶ ሙሉጌታ በጣም እስማማለሁ። ችግሩ የሊጋል የህግ የትምህርት የማህበረሰብ ኢብን ከባህልም ጭምር መቻቻልን፣ መቀራረብን መዋደድን ከማሳደግ ይልቅ እነዚህም የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው ሰላሳ ዓመት ተሰርተዋል። በዛ ሰላሳ ዓመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን አስራ ስምንት ሀያ ሀያ አምስት ሰላሳ የሆነ እድሜ የሆኑ ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሽፕ ማንነት ሳይሆን የብሔር እና የክልል ማንነት እንዲሆን ተደርጓል። ና አቶ እንዳሉት አንቱ አንተ ላለ አን አንቱ አንተ ይቅርታ አድርጉልኝ እንዳሉት ኢትዮጵያን እንዴት በአንድነት እናኑራል ከሚለው ተነስቶ የመጣ የህግ ስርዓት ሊሆን ይችላል። አንድ ካህን ካህን አይደሉም፣ የእስልምና ሃይማኖት መሪ በቅርቡ ምናሉ ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው እና እስኪ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ወናት ያለች ብለው አስበው ይሆናል ብለን እንስ እና ውጤቱን አሁን አይተነዋል። ግን ይሄ ህግ እንዲህ ሊያደርግ የቻለው ምኑ ነው ብለን ስንመረምር የእያንዳንዱ ክልል ህግ ብታየው እያንዳንዱ ክልል ህግ ቃል በቃል አንድ አይነት እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስት ነው ህገ መንግስቱ የክልል ህገ መንግስት የፌዴራል ሲስተም ተብሎም የተቋቋመው የፌዴራል ሲስተም እውነተኛ ፌዴራል ሲስተም አልነበረም። በማዕከላዊ መንግስት የሚተዳደሩ የእሱን ማዕከላዊ መንግስት የሚሰጣቸውን ትእዛዝ የሚያስተላልፉ ክላይንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከሌላው የኢትዮጵያ ህዝብ ጋር ብሬ ልኖር የምችለው እየተገበያየው ወልጆች የምፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ፣ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተዋይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌዴራል ሲስተም ያ አልነበረም እና የተደረገው ምንድን ነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው። ይሄ መሬት የኦሮሞ ህዝብ መሬት ነው። ይሄ መሬት የትግራይ ህዝብ መሬት ምን ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግራይ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰው ትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም ትግራይ ከተጎዳ የኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አደለም እንዴ? ትግራይ ሲያድግ ምንድን ነው የሚሆን? የሚሸጥ ከሆነ ሸቀጥ ወደዛ ለመላክ ሞር እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የሚቀጥራቸው ሰዎች ይበዛሉ። እነዛም ሲያድጉ ወደዚህም መጥተው ሆቴል ቤት ይዝናናሉ እና ይሄ ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም የሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት፣ እኔ ክልል መምጣት የለበትም፣ ሰውየው የእኔ ክልል ያለ መሬት ከእኔ ክልል ውጭ ያለ ሰው ይገዛል። ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲሰርዝ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም በሰላሳ ዓመት። የአገር ዜጋ መገንባት የሚለውን ስራ አልተሰራ እና ሕጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ሕግ ውስጥ ያሉ በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በፍርድ ቤት መፍታት የምንችልበት የህግ መዋቅር አልተዘረጋም። ያንን እንዲሆን የሚያስፈልጉ ነገሮች አልተሟሉም። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ ይመስለኛል። ገፋ አድርገን በጥያቄዎች እንመለከታለን። አቶ ልማ በተሙልጌታ እና በተደረጀ እንዴት እዚህ ደረስን? ይሄንኑ ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሀሳብ ካለት ሌላ ጥያቄ ለእርሶ አስከትላለሁ። እሺ ሁለቱም ወዳጆቼ እንግዶቹ ያቀረቡት ምንም መሬት የሚወርቅ ነገር የለውም። ትክክል ነው። እና በተለይ ሪታ ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሚዲቨል ኢትዮጵያን የሚመለከቱ መጽሐፍ ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው? ከዛ ደግሞ ወደ ናይንቲንት ሴንቸሪ ቅድም ሙልጌታ እንዳለው ጌታ እንዳለው የዘመነ መሳፍንት እና እነዚህ መጽሐፎች ሳነብ ሀገራችን ውስጥ ካለው የብሔር ብዛት፣ የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ችግሩ ኢትዮጵያ ውስጥ ሆነ አውሮፓ ታሪክን ብንመለከት የጃ ታሪክ ብንመለከት የተሰሚነት የመደመጥ የሀይል ሀይል የማግኘት የዛ ታሪክ መሰረቱ ያ ነው እና ሚዲባል ኢትዮጵያ ውስጥ ዘመናመኳንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድኩ እላለሁ። አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎችና እና ጦርነቶች፣ ግጭቶች ምንም አይነት የብሔር ስሜት የላቸውም። ጎጃም ውስጥ አራት አምስት አምባገነኖች ለስልጣን ለተለም ለተሰንነት፣ ትግራይ ውስጥ ያሉ መሳፍንት መኳንን እንደዛው ነበሩ። ይሄ ዩኒቨርሳል ትሩዝ አለው በየትኛውም ኢትዮጵያ ውስጥ ብንሄድ በየትኛውም ዓለም ውስጥ እና ቅኝቱ የሀይል የጉልበት ግዛትን የማስፋት ፖለቲካ ነው። ፖለቲካ የምንለው ከሆነ የፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር እንደ ፊፍቲስ ሲክቲስ አይዲዮሎግ ሰዎች ብቅ ብቅ ማለት ጀምሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ። ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ነው። ጠላት መፍጠር አለብህ። የሚጠላ ኃይል፣ የሚፈራ ኃይል፣ የምታስወግደው ኃይል ወይም መስከበር ሊሆን ይችላል መሬት ስንት ሊሆን ይችላል እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሄር ጥያቄ የሚለው ነገር ሌኒን ጽሁፍ ውስጥ አለ፣ በስታሊን ጽሁፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲሽያን የሆነ የኔ የማውቃቸው ክላስሜቶች በዛ ዘመን የነበሩ በሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ የማውቃቸው ሰዎች ናቸው። እና አሁን ላይ ሆን የሳስበው የቱን ያህል በቂ ግንዛቤ በፍልስፍናው እና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አዝናለሁ። የኔ የራሴ የፖለቲካ ግንዛቤ አና አይመስልም እና ባለፈው አርባ ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል ያውቃል፣ አያውቅም። የሚጠቃሚ ፖለቲካ ነው፣ ልክ ለደጃዝ ለራስ ግዛታቸውን ኢንፍሉንሳቸውን ለማስፋት በሚያደረጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት እኔ ከሚጠቅሱ በቃ ሊሆን የማነሳሳት የምናምን ፖለቲካ ተካሄደ እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄ ላይ ራስን በብሔር የመፈረድ ሆነ የዛ ነጸራቅ በኋላ ይመጣል። ያ ስርዓት ግን ያ የማርክሲስት አይዲዮሎጂ መውደቁም መውደቁን አንዳንዶቹ ገና የሰልዋል መስለኝ፣ ወርቋል፣ ከሽፏል፣ አልሰራል እና አለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደ ኋላ ተመልሰን ትንሽ ይሁን ብለን እንታገላለን፣ ሀገር እናጠፋለን እና መፍትሄውን ከዚህ ነው መጀመር ያለበት የሚል እምነት አለ። አቶ ልማ ካቆሙበት እንቀጠል። ያለፈው አርባ አመት የነበረ የርዕዮተ ዓለም ልዩነት ዛሬም ድረስ የሚፈነጥቃቸው ነገሮች ያሉ ይመስላል። ስለተሰሚነት ተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የህግን ፈተናዎች ህግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላል እና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ወንድም እህት ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ፣ እንደምን ሆነ፣ ወዴት ሲወስድናልን እንዲነጋገሩ እድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት እንደሚታወቀው ኢትዮጵያ ወጣት ሀገር ናት በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው ፍራጥ ወጣት ነው የሀብት ጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እስኪ ገፋ አድርጋችሁ ተመልከቱ። እንዴት መውጣት እንችላለንን? ችግሮችን ከመረዳት ጋር ከአያያዝን የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድን ናቸው? ቅድም ጎላ ጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን መፍትሄውንም ሳይንሳዊ ስነ ልቦናዊና ማህበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረግከውን ውይይት በመገረም ተከታተል ሲሉ የተንደረደሩት ካሳሁን ይበልጣል የተባሉ አድማጫችን ናቸው፣ ከዚሁ ከዋሽንግተን ዲሲ። ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔም ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ስራ ለረዥም ጊዜ ሳነብና ጽፍ ከቆየው በኋላ ሲሰለቸኝ ሙዚቃ ሰምቼ ወደ ስራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ያሉት ትክክል ነው ማለቴ ነው። ካሳሁን ይቀጥላሉ፣ ከተቻለ ብትጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ እያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩን። እኒህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከ ዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ሰው አላጋጠመኝም። ታዲያ ስለ እኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝም ነገር አለ። ይኸውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍሎች የሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለሥልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው፣ ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶቼ ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ የሆኖ የሚል ነው። የመምህራችን ከተጠበቡበት ሙዚቃ የሚሸሽ ሚስጥራቸው ምን ይሆን የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃ እና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል እንዲያው ነገሩ ምን ሊሆን ይችል ይሆን ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ በቀጠሯችን መሰረት አግኝተናችኋል። ፕሮፌሰር ዮናስ እንዳለ ገዳ፣ ሄኖክ ተመስገን እንግዶቼ በድጋሚ እንኳን ደህና መጣችሁ እንኳን ደህና ቆየ፣ እንኳን ደህና ቆየ ማለት የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ቢነሳብዬ ነበረ። የቀደመውን ፕሮግራማችን የተከታተሉ አድማጮች ግን ምን እንዳገናኛቸው ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳውን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዘው የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ አዎንታዊ ፋይዳ ነውና በሰፊው እየተነጋገርን ነው። ጉዳትም ሊታወስበት ይችላል ወይ መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የኚህን ሰው ችግር በእርግጠኝነት እርሳቸው ካልሆኑም ወይም በቦታው የነበረ ሰው ካልሆነ መናገር ባይችሉም ምን ሊባል ይችላል? የአንጎል ነገር ነው እና ፕሮፌሰር ዮናስ እርስዎን ላስቀድም። እሺ በመጀመሪያ ደረጃ አቶ ካሳሆን አድማቹ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት። ለጥያቄው መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፔንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል ጥላሁን ገሰሰ ውታ አስከፋ ለምሳሌ በአስራ ዘጠኝ መቶ ሰባ አመተ ምረት አዳምቼው ከሆነ በማዳምጥበት ጊዜ የነበረውን ወንዙን፣ ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከአስር አመት ከሀያ አመት በኋላ ተመልሸ ስሰማ ያንን ወደዛ ቦታ ሊወስደኝ ይችላል ወይንም ደግሞ ያንን ሙዚቃ ስሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ፣ ሌላ ሀገር ሄጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት በአካባቢ ያለውን ሁኔታ ዛፉን፣ ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃው መልሶ ሊያመጣው ይችላል። ይሄ ስቴት ዲፓንደንት ሪኮል የሚባለው ነው፣ በእንግሊዝኛ ሁኔታውን መሰረት ያደረገ ቦታውና ጊዜው ጋር የተዛመደ እንደማለት ይሆን። ልክ ትክክል። ጥሩ አድርገህ ነው የተረጎምከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ እያላቸው ለምን አደባባይ ሸሹ የሚለው ምናልባት እንደሆነ ችግር አጋጥሟቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛየቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን አንዳንድ ዘፋኞች ወይም ንግግር አድራጊዎች ምንጊዜም ወደ መድረክ ሲወጣ ትንሽ ልቤ ትርትር ማለቱ አይቀርም፣ ትንሽ ፍርሃት ፍርሃት ይለኛል፣ ከዛ ግን ወዲያውኑ ስቀጥል እየተረጋጋ እሄዳለሁ ይላሉ። ስፖርትም እንደሱ ነው። እከታተላለሁ የስፖርት ዜና እና ሲናገሩ አሁን የእግር ኳስ ጨዋታ የአሜሪካውን የውጭ ሀገሩም ገና ሲጀመር ተመልካቹ ሰባ ሺህ ስልሳ ሺህ ሰው ያያቸዋል አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ የማቀብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያላለ እንቅስቃሴ በማድረግ ሰውነታቸውን፣ መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ከጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱ ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳቱ ያመዛል። ስለዚህ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል ነው የሚል አይነት አለ እና ይሄ በፈረንጆቹ ኤክስፔሪንሽል አቮይደንስ የማይመችን ስሜት መሸሽ ሁልጊዜ ጠቃሚ አይደለም፣ እንዲያውም በረዥሙ ሲታይ ጉዳት አለው እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዞ ከታቸው የጋን መብራት ሆኖ ሕዝቡ ሳያውቀው ማለፋቸው ያሳዝናል። እና ምናልባት እንግዲህ ያን ያጋጠማቸው ከባድ ሁኔታ ነበር ያንን ከመጠን በላይ የመሸሽ ኤክስፔሪየንስ አቮይደንስ ሊሆን ይችላል። እንግዲህ ግምት ነው በእርግጥ ጉዳቱ አደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ ካሳሁን ጠቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ፣ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ ከእነሱም ጋር ልታዛምድልም ምድልም ትችላለህ። አንድ ሌላ ኬዝ ነው የማውቀው ከዚህ ጋር የሚመሳሰል ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜው ጠፍቶብኛል፣ ግን በጣም ትልልቅ በአለም ላይ የታወቁ ሙዚቀኞችን ቺክ ኮሪያ

ልጫወት ሌብሉ በጣም ሀይ ሌብል ነው። ግን ምንም ነገር ከዛርጉ ቅም ራሱን ሞቱ በዛ ናን ማግኘት ይችላል። ግን አይፈልግም አይፈልግም ማስተማር ብቻ ነው። አሁን በህይወት የለም። ለምን እንደሆነ አይገባኝ። ስልኬዝ ነው ማቀው ብዙ ጊዜ እኔ እንደመስለኝ ለራሴን ባለ ኤክስፒሪየንስ ሙዚቃ መጫወት አንድ ትልቁ ሳትስፋክሽኑ እየተጫወትኩ ሳለ ከኦዲንሱ የምናገኘው ፊድባክ ከኦዲንሱ ጋር ኮሚኒኬት ለማድረግ እንደ ኮሚኒኬሽን ቱል አንደኛው ሙዚቃ ፓርቱ ና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት ሬር ኬዝ መሰለኝ። ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ስር ጋር እነሱ በሰው ኤነርጂ መስጠት ይፈልግ ይመስለኛል። ስለዚህ በዩዝዋል አይደለም ኤግዛክት ሉ ንቀባል ነው እንደዚህ ነው ለማለት ዶክተር ያና ሳይለው ጥሩ ሪዝ ሊሆን ይችላል የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ክደስ የደረሰ አንድ ኔጌቲቭ ኤክስፔሪንስ ካለ ክርስቶስ ጋር እንዳያረጋቸው ወይም ለሁል ጊዜ እንደ ጠባሳው ነው እንበላቸው ውስጥ ሊቆ ይችላል። ግን ከባና የለውደው መልካም። ከአንተ ጀምሬ ወደ ፕሮፌሰር ዮናሱ ሄድበት ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱት ሰዎች በዛ ሙዚቃ ይጠመዳሉ። አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎል አሰራርና ሱስ የሚባለው የሚታይበት መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነው እና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በምታያቸው መድረክ በርቅም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አዎንታዊ ፋይዳዎቹ እንደመበርከታቸው ሱስም ያስይዛል ወይ? የሙዚቃ የሚባል ሱስስ አለ ወይ? አንተ እስከምትረዳው። አዎ፣ እኔ አሁን እንዳለኝ ልምድ ለምሳሌ ሁልጊዜ መጥተው ነው የሆነ ኦዲየንስ ውስጥ ያሉ ሰዎች ሙዚቃ በጣም ይወዱ ማይቀሩ ኮንቲነቲ የሚመጡ ሰዎች አሉ ይመስለኛል እኔም ራሴ በሰሚ ሞኝ ሳየው ሱስም እንኳን ኤግዛክት ሱስ ማለት ይቻላል። በጣም ካለ ሙዚቃ ኢማጅን ማድረግ አልችልም። ላይሰላ ነስ ሙዚቃ የሌለበት ወት አይታየም። ሙዚቃ የሌለበት ላይፍ በጣም ከባድ ነው የሚሆነው። እንደሰሚም፣ እንደ ተጫዋጭነት እርግጠኛ ነኝ ያው ሱስ ሲሜቱ ይመስለኛል። ፕሮፌሰር ዮናስ የሳይንሱን መነጽር እዚህ ጋር ቀረብ አድርገን እንመልከትበት። ሱስ የሚባለውንም ራሱ እንዴት እንደምንገልጸው በተለይ ከአንጎል አሰራር እና ሱስ ከሚገለጥባቸው መመዘኛዎች አንጻር ሙዚቃ ሱስ ያስይዛል ብለን መውሰድ እንችላለን። ሄኖክ በቅርበት የሚያውቃቸውን ምሳሌዎች ገልጾልናል። ሱስ የሚለው ቃል እንዴት ይተረጎማል? ሱስ የሚለው ቃል የአነጋገር ዘይቤ ሊሆን ይችላል፣ ሀሳብን በአንክሮ ለመግለጽ አሁን ባለፈው አቶ ለማ መገርሳ የኢትዮጵያዊነት መልእክታቸው ሰው ልብ ውስጥ እንዲገባ ማድረግ ችሏል። ይሄ እንግዲህ የአነጋገር ዘይቤ ነው። በሌላ አንጻር ግን ሱስ የሚለው በሕክምና በሳይንስ ሲታይ ግን የተለየ ትርጉም ነው ያለው። ለምሳሌ ሱስ ሲባል አንድን ነገር ከመጠን በላይ በመጠቀም በጤና ላይ በግለሰቡ የህብረተሰብ ኑሮ ላይ በቤተሰብ ላይ ህብረተሰብ ላይ ከፍተኛ ጉዳት የሚያመጣ ከሆነ ነው። ለምሳሌ ያክል አንድ ሁለት መለኪያ መጠጥ ምናልባት መውሰድ ብዙ ላይ ጎዳ ይችላል እንደሱስ አናየውም። ሳናየው ነገር ግን አንድ ሰው አንድ ሊትር ወይም ሁለት ሊትር ሞሊሶ ወይም ካቲካላ በየቀኑ ማታ ማታ ሊጠጣና ከዛ በማግስቱ ስራ መሄድ ካልቻለ ከሚስቱ ወይም ከባሏ ጋር ከመፋታት ከመጣ ልጆችን ችግር ውስጥ ከከተተ ህብረተሰብ ምናልባትም በስካር መንፈስ ድንጋይ አንስቶ በአጠገቡ የምትሄደውን ላንድሮቨር መስታወት ቢሰብር ይሄ ነው እንግዲህ ሱስ የሚባለው። ከመጠን በላይ ነገር ተወስዶ ሌላም አክሳሪ ችግር ሲኖር ሙዚቃን በዛ አልመድቦም። እንደ ስፖርት ነው የተሻለ እየተጫወተ ይላል። በእርግጥ አንድ ሰው የሙዚቃ መሳሪያ በቀን አስር ሰዓት እየተጫወተ ቤተሰቡን ልጆች፣ ስራውን፣ ኑሮውን፣ ሁሉን ነገር ምግብ መብላቱን ምን ምን ስቶስን ብቻ ካደረገ ይህ እንግዲህ ምናልባት አጠያያቂ ነው። የእናንተን እርዳታ የሚፈልግበት ፈጠራል። ግን ብዙ ጊዜ እንደሱ አይመስለኝም። በእርግ አንዳንድ በታሪክ ስንሰማ አሁን ሞትሳርት ብዙ ሰዓት ተመስቶ በማድረግ ራሱን ችላ በማለት ያለ ጊዜ ተቀጨ በሰላሳ አምስት ዓመቱ የሚሉ ሰዎች አለው እንግዲህ ማን ፕሮፌሰር ዮናስ ይሄን የከፋውን ቤት ለማፍረስ የሚደርሰውን እንዲያውም በአማርኛው ለመለየት ይመስላል አጉል ሱስ ይባላል። ሱስ የሚለው በደንብ አይገልጸውም በሚል ወይም አሉታዊ ጎኑን ለማሳያነት ሲጠቀሙ አጉል ሱስ እስከሚባል ድረስ ይወስዳል። አዎንታዊ ይዘት ያለው ነገር ግን በሚከተለው ጣጣ ቅድም በጥሩ ምሳሌ እንደገለጹት ቤት የሚያፈርስ ቤተሰብን ለመበተን የሚያበቃ ስራ መስራት የሚያቀት ድረስ ሌሎች የሚከተሉ ጣጣዎች ከሚያመጣው በመለስ በመዘውተሩ ተሩ ለሱ ካለ ፍቅር አንጻር ያ ሰው ያለ ሙዚቃ አልኖርም የሚለውን ስሜት የሚገልጽበት በዛ ደረጃ የሚታይ ታዩታል። የግድ አሉታዊ የሆነው ውስብስብ ነገር ሳይከተል ሄኖክ የገለጸው ምሱን ነውና፣ እሺ ነገሩ እኮ ሁሉም ነገር ከልክ ካለፈ ችግር አለ። ሰው ከመጠን በላይ ብዙ ሊትር ውሃ ቀኑም ሙሉ ሲጠጣ ቢሆን አንጎል ውስጥ ሰርበ ደማ ብጠት ያመጣል አንጎል እና አንዳንድ በሽታዎች አሉ እንዲህ ያስደርጉ። አንዳንድ የስኪዝፍሬኒያ በሽተኞች ውሃ ከመጠን በላይ ይጠጣሉ። ቤት ውስጥ ቧንቧውን በሙሉ ሲጠጡ ሲጠጡ ብሎ እንደሚጥል በሽታ አድርጎ ሊያመጣቸው ይችላል ሆስፒታል። እና ሁሉ ነገር በልክ ነው፣ አቲክ ዘፋኞች ብለውታል። ከልክ ሲያልፍ ብዙ ነገር ችግር ሊያመጣ ይችላል እና እንደ ግለሰቡ ነው። የግለሰቡን ህይወት አመሰቃቅሎ ገደል የሚከት አይነት ሱ አጉል ሱስ ሊሆን ይችላል። ነገር ግን በአጠቃላይ በሙዚቃም መስማትና መደሰት ለአንዱ ሰው አንድ ሰዓት በቂ ይሆናል፣ ለአንዱ ሁለት ሰዓት፣ ለአንዱ ሶስት ሰዓት እንደ ግለሰቡና እንደ ሁኔታው ነው ማየት የምንችለው። እና ግን ጥሩ ነው ሙዚቃ ብዙ መጫወት መደሰት፣ ቲንክ ከሱስነት ባይደርስም አስዘሳች እና አነቃቂ። ሌላው ደግሞ በጣም ለባለሙያዎቹ ደግሞ ትልቅ ስራም ነው። መልካም ሄኖክ፣ እንግዲህ የሁለቱን ጽንፎች ፕሮፌሰር ዮናስ ለይተውልናል። ከልክ እስካላለፈ ድረስ ብለዋል። ውሀ እንኳን ቋሚ የሆነው ነገር ከልክ ካለፈ የሚያመጣውን ምሳሌ አጣቅሰው ያንተም ምሳሌ እንደተረዳሁት ለዛ ካለ ፍቅር ጋር ሙዚቀኛውም ሆነ ታዳሚው የሚሰጡትን ጊዜ ጊዜና የበረታ ፍላጎታቸውን ለማሳየት ይመስለኛል። ልክ ነው። አሁን ለምሳሌ በህይወት ውስጥ ለምሳሌ አንድ ሰው አንተ ማን ነግነኝ፣ መጀመሪያ ሰው ነኝ ነው የምለው እንጂ ሙዚቀኛ ነኝ ያለ ምክንያቱም ሙዚቃ የምሰራው ስራ ነው እንጂ ሙዚቃ ብቻ አይገልጽ ነውነ ሙዚቃ የምሰራው ስራ ነው ፕሮፌሽናል እንጂ ሙሉ እኔነት አይገልጽም። ነው ለእኔ ለምሳሌ በራሴ ላይ የፋሚሊ ላይ በለቴነር ዝ ሜይ ቢ ከሁሉም በላይ ፕራዮሪቲ አለ ኢቨን ሙዚቃ በጣም በወደ ከዛም በላይ ሆነብኛል። ስለዚህ አንሄድ ደረጃ አልደረስኩም ማለት ነው፣ የሚያግባባ ይመስለኛል ሄኖክ ሙዚቃ ውስጥ የሚበልጠውን ህይወቱን እንዳሳለፈ ሰው ቀደም ብለህ እንደነገርከን ከልጅነትህ ነው የሚጀምረው፣ የታላቅ ወንድምህ ሙዚቃ መሳሪያ ቤታችሁ ሲገባ ይጀምራል ሙዚቃ ታሪክ። ምንም እንኳን ያጠናኸው ሙያ ሌላ ቢሆን፣ የሌላ ጊዜ ሰፊ ውይይታችን ሽራፊ ነው የምህንድስና ሙያ ነው ያጠናኸው። ይሁን እንጂ የምትታወቅበት አንተም ራስህን ቅድም እንዳልከው የህይወትህ አንዱ ነገር የምታየው ሙዚቃ ነው። ሙዚቀኛ ባትሆን ኖሮ ምን ምን የምትሆን ይመስልሀል? አርክቴክት ሰው ይወዳለሁ። ስለዚህ ሜቢ አርክቴክት ሊሆን ይችላል። ሙዚቀኛ ማለ አርክቴክቸር መስሎኛል። ግን መጀመሪያ ማየታ ነገር ጊዜ ከዛ በፊት ነው ሙዚቃ የገባኩት። ሙዚቃ ለማጥናት ብሶቱና እንትኑ ስላልነበረኝ ነው። አንደኛ ብሶቱ ነው፣ ሁለተኛ ደግሞ ቤተሰቦች ምንም አይነት ተጽዕኖ አድርገብኝ ያቁም። ለምሳሌ ብዙ ጊዜ ሀገራችን የትም እኛ እንደሚታወቀው ኢንጂነር፣ ዶክተር፣ ሎየር እንዲሆኑ የሚፈልገው ብዙ ጊዜ ቤተሰቦች ለልጆቻቸው ሴኪሪቲ ብለው አስበው እንደዚህ አይነት በደሚከፍልና ፕሬስቲጅስ የሆነ ሰውን በደሚያከብሮ አይነት ስራ ሚኖር ደስ ይላቸው። ብዙ ጊዜ እንደዚህ አይነት ሳይ ብዙ ጊዜ ቤተሰቦች ያለግን፣ ያኔ ቤተሰቦች ውስጥ ምንም እንኳን ፊድበክ ምንም ነገር ብለኝም ባያቁም የቤተሰብ ኮንሰፕት ነው ሙዚቃ ቀጥታ ይጀባጠና ከያስበቱ ደስ ላይላቸው ይችላል የሚል ነገር ቤተሰብ ኮንሰፕት ይኖር ይችላል። አንድ በዛ ምክንያት ሊሆን ይችላል። ራሳችን ደግሞ ትፈጥረ ስለሌለኝ በጣም እየወደድኩት ግን ስናራት ነው መጀመሪያ ኢንጂነሪንግ አጥንቻ ግራጁዌት አድርጌ ሶስት አመት ከሰራሁ በኋላ ነው ያኔ እርግጠኛ ሆንኩኝ አንድ ዘጠኝ አመት በዛ በአንድ ስነት ውስጥ

እንደነፋ ስለ ያለ ነገር እስከ ሰራን ድረስ በቅደም ተከታተል ነው ማለት ለኔ በጀነራል ዩስ ነው ማለት የሚያግባባ ይመስለኛል። ፕሮፌሰር ዮናስ የሙዚቃን ጥቅም በሚዘረዝሩት ጥናቶች ውስጥ በቀደመ ቅንብራችን ሙዚቃ ማከም መቻሉንም፣ ከስቃይ ስሜት ማሳገሱን፣ ሆን ተብሎ ሙዚቃ የህክምናው አካል የሚሆንበትን ባለፈው በጨረፍታ ነካክተን ነዋል። ሚዚክ ቴራፒ የሚባለውን በሙዚቃ ማከምን እንደ መንገድ የሚመለከቱበትም አልፎ አልፎ ይታያል። እሱ ላይ ምን አስተያየት አለው? ያንድን ሰው ሁለንተናዊ ስሜትና ጤና ለመንከባከብ ከሚደረጉ ጥረቶች አንጻር እንደ መድኃኒትና እንደ ቀዶ ጥገናውም ቀጥታም ባይሆን በእርግጥ በተለየ ስነ እምሮ ወይም ስነ ልቦና ችግር ያላቸው ሰዎች የሙዚክ ቴራፒ ኤክስፐርቶች ሄደው በዛ በሽተኞቹ ባሉበት ክፍል ውስጥ የሙዚቃ ቴራፒስ የዚህ ባለሙያዎች አሉ። የሙዚቅ ቴራፒስቶች አሉ። በየሆስፒታሉ ይሰራሉ፣ በተለያየ ቦታ ይሰራሉ። እና ልክ ነው፣ ለሕክምና ስራ ይውላል። የሙዚቃና የአንጎልን ቁርኝት ይልቁንም ሙዚቃ በሕይወታችን ውስጥ የሚኖረውን የላቀ ፋይዳን ተንተርሶ በውይይታችን በሰፊው እንደየሙያችሁ እንደምትጠበቡባቸው መስኮች የበኩላችሁን ያካፈላችሁን ሌላ መሰል አጋጣሚ ሁለታችንም መልሰን የምናገኝበት ከተፈጠረ እናገኛችኋለን። ፕሮፌሰር ዮናስ እንዳለ ገዳ፣ ሄኖክ ተመስገን እንግዶቼ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። የጥንት የጠዋቶቹ የአረንጓዴው ጎርፍ አትሌቶቻችን አካል የነበረው ምሩፅ ይፍጠር ማርሽ ቀያሪው ምሩፅ ይፍጠር የዛሬ አርባ ዓመት በሳምንት አምስት ቀን ሦስት ማጣሪያዎችን ሁለት ፋይናሎችን የመጨረሻ ውድድሮቹን አድርጎ በአንድ ኦሎምፒክ ለሀገሩና ለወገኑ በአምስት ሺህና በአስር ሺህ ሜትር ሁለት የወርቅ ሜዳይ ያስገኘው ምሩፅ ይፍጠር የጥቁር አባይ ጀግና ሜዳይ የመጀመሪያውና ብቸኛው ተሸላሚ አትሌት ምሩፅ ይፍጠር። ደርግ ለአሸናፊነቱ አዲስ ትሪ ኦ ፋይፍ ፔጆ መኪና ሸልሞት ዛሬ አርባ ዓመት በአዲስ አበባ ከተማ መኪናውን ሲያሽከረክር እንደ ብርቅ ይታይ የነበረው ምሩጽ ይፍጠር የዛሬ የሬዲዮ መጽሔት እንግዳዬ ነው። የቀድሞው የኢትዮጵያ ሬዲዮ አንጋፋው የስፖርት ጋዜጠኛ ይምበርበሩ ምትኬ ከምሩጽ ይፍጠር ጋር የዛሬ አርባ ዓመት ሞስኮ ኦሎምፒክ አብረው ነበሩ። በደም ትዝ ይለኛል ያው እኔም ሎተሪ ደርሶኝ እኮ አብሬ እያለሁ በአጋጣሚ ስለ እሱ በኢትዮጵያ ቴሌቪዥን ተላልፍ ያለ የምታደንቀው ሰው ነው። ምን ያህል ጥንካሬ እንደነበረው ያን ጊዜ አስር ሺህ ለምሳሌ በማጣሪያ ነው የምታልፈው። ብዙ ሰው ነበር የሚቀርበው። በዛን ዘመን እንዳሁኑ በሚኒማ አይደለ የምትቀርበው። እዛው ሜዳ ላይ ተፈትነህ ነው አሸናፊነትህን የምታስረዳው። ዛሬ አንድ ሚኒማ ላይ ደረጃ ላይ ደርሰሃል፣ አንተ ለዛ ውድድር ትበቃለህ ትባላለ። ያን ጊዜ ግን ሁለት ጊዜ ሮጧል። መጨረሻ ላይ አስር ሺህ ሲያሸንፍ ላብ አይደለም የምታየው ከሰውነቱ የሚወጣው ላብ አይደለም፣ የደም ሪት ነው የሚመስለው ላብ። እና ያን ያህል በዛ ሰዓት የተፈተነ ሰው ነው እና በእውነቱ፣ ድሉ የሱ ከድል በላይ ነው እኔ ልገልጸው የምችለው ከድል በላይ ምን አይነት የሀገር ፍቅር ምን አይነት የሀገር ስሜት ነው እንዲ እንደው በእውነት በጣም በጣም በጣም ደስ ስ ነው የሚለው። ደግሞ በማሸነፉ እጅግ በጣም ምሩጽ አንድ ስታይል አለው። አጨራረሱን ሲሮጥ አይተኸው ከሆነ ውድድሩ ሊያልቅ ሁለት መቶ ሜትር ጋር ከያዘህ አታሸንፈው በምንም ታሪክ አታሸንፈውም። እዚያ ላይ ከደረሰ በኋላ እሱ ነው የሚያሸንፈው። እንዳንበሳን ፈትር እኮ የሚወጣው ከዛ እየተገላመጠ እያየ ነው ያንን የተከተለውን ሰው የሚያሸንፈው። አመሰግናለሁ። ይምበርበሩ ምትኬ ለዛሬ ደህና ቆዩ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽ 3 ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።